ዶክተር ሰላሜነሽ የህፃናት ሕክምና ትምህርቷን ለመጨረስ የመጨረሻ ዓመት የልምምድ ስራዋን በምትሰራበት ወቅት ነው ዲቨሎፕመንታል ፔዲያትሪክስ ከተሰኘው የህፃናትን ስነ ባህሪና የእድገት ሁኔታ የሚያጠና የሕክምና አይነት ጋር የተዋወቀችው። እነዚህ ክሊኒክ ውስጥ ስራን በምሰራበት ጊዜ ኒውሮሎጂ፣ የአይምሮ ሕክምና ክፍል ውስጥ ስሰራ አብዛኞቹ ህጻናት ዲሳቢሊቲ፣ ብንለው ያላቸው ህጻናት ሲመጡ በብዛት ትኩረት ሰጥተን የምናየው የተጓዳኝ ህመሞችን ነው። ለምሳሌ የሚጥል ህመም ካላቸው ለሚጥል ህመሙ መድኃኒት ይሰጣቸዋል። የልብ ህመም ካላቸው የልብ ሐኪም ጋር እንልካቸዋለን። ሌላም እንዲሁ መታ ከሚችሉ ነገሮች ካሉ እነሱ ላይ ትኩረት ይሰጣል። ከዛ ውጪ ግን ያ ህጻን ራሱን ችሎ መኖር የሚችልበት ሁኔታዎች የማመቻቸት ስራ በአብዛኛው አይሰራም ወይም ችላ ተብሎ ይታያል እና ለቤተሰብም ለልጁም ደግሞ በጣም ማተር የሚያደርገው ነገር ያልጅ አክቲቭሊ ፓርቲሲፔት ማድረግ ሲችል ነው። ለህፃናት መሰረታዊ የሆነው የሕክምና አገልግሎት ግን በኢትዮጵያ ውስጥ የለም። በአዲስ አበባ ዩኒቨርሲቲም ትምህርቱ አይሰጥም። ይህ ዶክተር ሰላሜነሽን ስለ ሕክምናው የበለጠ እንድታነብ እንድታጠናና የመመረቂያ ስራዋን በዚሁ የሕክምና አይነት ላይ እንድታተኩር አደረጋት። ከሁለት ዓመት በፊት ትምህርቷን አጠናቃ ስትመረቅም በጥቁር አንበሳ ሆስፒታል የመጀመሪያውን ዲቨሎፕመንታል ክሊኒክ እንዲጀመር አደረገች። ህክምናን የሚማሩ ሬዚደንት ሐኪሞችን በማስመደብ ከነሱ ጋር መስራት ጀመርኩ። ለእኔም አዲስ ነገር ስለሆነም እንዴት ነው ፊልዱን ማሳደገው የሚለውን ነገር ብዙም አይዲያው አልነበረኝም እና ከሌሎች ኤክስፐርቶች እየተማርኩ ኮንሰልት እያደረግኩ እያነበብኩ እንደ ጻኔ ጀመርኩት። ክሊኒኩም በደንብ እየተደራጀ መጣ። ነገሮችን መስራት ያለብን መንገድም እየገባኝ መጣ። በህጻናት ባህሪና እድገት ዙሪያ የሚሰጠው አትኩሮት በፖሊሲ ደረጃ ድጋፍ እንዲያገኝ ለማድረግና የህክምና አገልግሎቱን በሀገር ደረጃ ለማሳደግ ዋነኛ መሳሪያው እውቀትን ከፍ ማድረግ ነው ብላ የምታምነው ዶክተር ሰላሜነሽ በአሁኑ ሰዓት በካናዳ ቶሮንቶ ዩኒቨርሲቲ ትምህርቷን እየተከታተለች ትገኛለች። በፊልዱ ላይ የተማረ ሰው ከሌለ ካሪኩለም ውስጥ ልንከተው አንችልም። ትምህርት መማር ሀይል ነው ብዬ ነው ማስቦ። ኔም ፓወር ነው ራሱን የቻለ እና ያንን ፓወር ተጠቅሜ ካሪኩለሙንም ፖሊሲውም ኢንፍሉዌንስ ማድረግ እንችላለን ብዬ ነው ማስቦ። ለዛ ነው በትምህርት በኩል ድን መጣ ወደ ፖሊሲውን ኢንፍሉዌንስ ለማድረግ በትምህርቱ በኩል መምጣት አለብን በሚለው ነው ያሰብኩት። ከሁለት ዓመት በኋላ የሚሆኑትን ነገሮች እናያለን። ይህን በኢትዮጵያ የመጀመሪያ የሆነውን የሕክምና አገልግሎትና ከተለያዩ የኢትዮጵያ ክፍሎች ለሕክምና ወደ አዲስ አበባ መጥተው ማረፊያ በማጣት ለብዙ ችግር ይጋለጡ ለነበሩ የተለያዩ ህሙማን ማረፊያ የሆነውን ጎጆ የህሙማን መጠለያ ተቋምን የመሰረተችው ዶክተር ሰላሜነሽ የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ በሚያዘጋጀው የወጣት አፍሪካዊ መሪዎች የልምድ መለዋወጫ መድረክ ላይም ዘንድሮ ኢትዮጵያን ወክላ እንድትሳተፍ መርጧታል። የማንዴላ ፌሎሺፕ በሁለቱም ስራዎች ምክንያት ያገኘሁት ፌሎሺፕ ነው። በዴቨሎፕመንታል ፔዲያትሪክስም ላይ በሰራሁት ስራና በጎጆ የህሙማን ማረፊያ ውስጥ ባለው ስራ በዛ መልኩ ነበር የተመረጥኩት። ለመጀመሪያ ጊዜ ነው የተወዳደርኩት። ማንዴላ ፌሎሺፕ ላይ ሞክሬ አላውቅም። ያው በተወዳደርኩበትም ለመመረጥ እያለሁኝ እና ፌሎሺፑ የስድስት ሳምንት ፌሎሺፕ ነው፣ የማንዴላ ዋሽንግተን ፌሎሺፕ በራሱ ከእሱ በተጨማሪ ደግሞ የፕሮፌሽናል ዴቨሎፕመንት ኤክስፕሪያንስ የሚባል ደግሞ የአንድ ወር ፌሎሺፕ አለ። ሁለት እድል ነው የተሰጠኝ። ዶክተር ሰላሜነሽ በ2007 ዓ ም ነው የመጀመሪያ ዲግሪ የህክምና ትምህርቷን ያጠናቀቀችው። በአመቱ ደግሞ ሶስት ዓመት የፈጀውን የህፃናት ህክምና ትምህርት ለመማር ወደ ትምህርት ቤት ተመለሰች። ከትምህርት ቤት ውጪ በህክምና ስራው ላይ ያሳለፈቻቸው ሁለት አመታት አጭር ጊዜ ቢመስሉም ገዝፈው የሚታዩና በበርካቶች ህይወት ላይ ለውጥ ማምጣት የቻሉ ስራዎችን መስራት የቻለችው ዶክተር ሰላሜነሽ ወደ ህክምና ሙያ እንዴት እንደተቀላቀለች ነግራናለች። የስምንት አመት ልጅ ሆኜ ነው ሐኪም ለመሆን ፍላጎትም ያደረብኝም የወሰንኩትም በአጠቃላይ መጀመሪያ እንዳስቡ ያደረገኝ ፀጉሬን ለማሳደግ የሚከለክለኝ ህመም ነበረኝ። ጭንቅላቴ ላይ ኢንፌክሽን አይነት ነው እና በተደረገ የተሳሳተ ህክምና የባሰ ነገሮች ተባብሰው ወደ ፊቴ፣ ወደ ሰውነቴ አካባቢ በመሰራጨት ብዙ የስቃይ ጊዜዎችን አሳልፌ ነበረ እንደ ህፃን በዛ ምክንያት በንዴት ነበረ መጀመሪያ። እስቲ እኔ ራሴ የቆዳ ሐኪም መሆንና ይሄ ነገር እንዴት እንደሚሰራ ራሴ ያሳያቸዋለሁ የሚል አይነት ንዴት ነው የነበረኝ በልጅነቴ። ህክምና ትምህርት ቤት ከገባች በኋላ የነበረባት የቆዳ ህመም በቀላሉ የሚድንና መድኃኒቱም የሚታወቅ መሆኑን የተረዳችው ዶክተር ሰላሜነሽ እሷ ለውጥ ልታመጣበት የምትችለው የተሻለ የህክምና አይነት መፈለግ ጀመረች። እኔም ሰርት ያለ እንደምጋባ ነበርም ማቆ እስከ መጨረሻዋ ሶስት ወር ድረስ የመጨረሻውን ሶስት ወር ነው የመጻ የህፃናት ህክምና ክፍል ፕራክቲስ ላደርግ ገባው ና በጣም የሚገርም ቦታ ነው። የህፃናት ህክምና ክፍል ማለት ሜዲካል ስኩል ስትሆኚ፣ በጣም ብዙ ትልልቅ መጽሐፎች ሳይንስ የበዛባቸው መጽሐፎች አሉ ና አንዳንድ ቦታ ላይ ያነበብሽው ነገር ና ፕራክቲካሊ የምትሰሪው ነገር አይገናኝም። የህፃናት ህክምና ላይ ግን በጣም ያስተዋልኩት ነገር ሳይንስ ፕራክቲካልም የሚሆንበት ቦታ ማለት የህጻናት ህክምና ነው። አንድ ህፃን የፈለገውን ያህል ኮምፕሊኬትድ ሆኖ መጥቶ ሳይንሱ በሚለው መንገድ እና በትክክለኛው መርህ ተከተለሽ ታከምሱ ለውጥ ያመጣል፣ ይድናል። እና ያ ነገር በጣም አስደሳች ነበረ ለእኔ አንድ ህጻን ሲታከም ደግሞ የሚደሰተው ህፃኑ ብቻ አይደለም፣ ልጁ ብቻ አይደለም ፋንክሽናል የሚሆነው፣ እናት ፋንክሽናል ትሆናለች፣ አባት ፋንክሽናል ይሆናል። ምክንያቱም በዛ ህፃን ህመም ምክንያት ሁሉም ቤተሰብ ስራ ያቆማል፣ ችግሮች ያመጣል የህጻን ልጅ መታበል እና አንድ ሰው በማከም ብዙ ሰው ምትረጅበት ቦታ ነው። በርካቶች ለሰዎች መልካም ማድረግን ይፈልጋሉ፣ ያስባሉ። ወደ ተግባር የሚቀይሩት ግን ጥቂቶች ናቸው። ዶክተር ሰላሜነሽ በወጣትነት እድሜዋ ለሰዎች የማሰብ መልካምነትንና የጀመሩትን ከግብ የማድረስ ጽናትን ከየት ተማረችው? መልካምነት የሁላችንም በሁሉም ኢትዮጵያዊ ሰው ውስጥ የኖረና የነበረ ነገር ነው። ምክንያቱም ከእናቶቻችን ነው ሁላችንም የምንማረው እና ክፉ እናት ያለው ሰው የለም። ኢትዮጵያዊ ሆኖ ሁሉም እናት ልጁን ጥሩ ቦታ ለማድረስ ለፍቶ የሚኖር መልካምነትን እያሳየ አካፍሎ የሚኖር ነው እና እኔም ያንን የተማርኩት ከእናቴ ነው። እኔ ያደግኩትኝ ደሃ ቤተሰብ ውስጥ ነው። እናቴ እንግዲህ ከያላትን ነገር አንዳንዴም ለእኛ ሳይኖር እንዴት ለሰው ትሰጫለሽ እያላት እስከዛ ድረስ ነበረ ለሰው አካፍላ የምትኖረ። ይሄንን የተማርኩትኝ ከእናቴ ነው እያየሁ ያደግኩት። ከዛ ውጭ ደግሞ ያው ጥሩ ስራ ወይም መልካምነት ምንሰራው ለራሳችን ስንል ነው። አሁን ያኔ እነዛን ሁላ ችግሮች ሳይ በጣም ይረብሸኝ ነበረ። ማታ እንቅልፌ መተኛ ካልችልም ይከተለኛል ያ ነገር እና ለራሴ ሰላም ስል ያደረኩት ነገር ነው። ሁሉም ሰው አንድም ነገር ሲያደርግ በቅድሚያ ራሳችንን ነው የሚጠቅመው። በሁለተኛ ደረጃ ነው ለሌሎች ሰዎች አራያ ሊሆን የሚችለው ማለት ነው። ታዲያ በርካታ በእሷ እድሜ ያሉ ወጣቶች ከዶክተር ሰላምነሽ ምን ይማራሉ? የመጨረሻ ያቀረብኩላት ጥያቄ ነው። አንድ ማወቅ ያለብን ነገር ሁሉንም ነገር ብቻችንን መስራት አንችልም እና ሁሌ አይምሯችንን ለሰፖርት ክፍት ማድረግ አለብን። መታገዝ ማለት ሰነፍ መሆን ማለት አይደለም። ከዛ በተጨማሪ መድረስ የምንፈልግበትን ቦታ ለይተን ማወቅ ነው በጣም ትልቁ ነገር እና በጣም አስፈላጊው ነገር አንድ ስራ ስንጀምር መጨረሻውን ማወቅ ከቻልን መጨረሻው መሆን የምንፈልግበትን ቦታ በደንብ አይምሯችን ውስጥ መሳል ከቻልን እዛ ቦታ ላይ ለመድረስ መሀል ላይ ያሉት ቻሌንጆች አያስቸግረንም ማለት ነው። እነዛን ነገሮች እየዘለልን ለማለፍ ጥንካሬ ይሆናል ማለት ነው። ዶክተር ሰላሜነሽ በቀጣይ ማሳካት የምትፈልጋቸው ሁለት ትልልቅ ህልሞች አሏት። ጎጆ የህሙማን መጠለያን አሳድጎ ትልቅ ማድረግ እና ገና ያልተደረሰላቸውን ህሙማንን ማገዝ እንዲችል ማድረግ አንዱ ሲሆን፣ ሁለተኛው ዲቨሎፕመንታል ፔዲያትሪክስ ህክምናን በኢትዮጵያ በማሳደግ የህጻናት ማገገሚያ ማዕከል ማቋቋም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።